የሳውዲ አረቢያ መንግስት ህገወጥ ላላቸው የውጭ ሀገር ዜጎች የሰጠው የዘጠና ቀን የበሰላም ውጡልኝ ገደብ በተጠናቀቀ በአምስተኛው ቀን ምሽት የኢትዮጵያ ዓለም አቀፍ ትምህርት ቤት የ12ኛ ክፍል ተማሪዎች የምርቃት መርሃ ግብር በሪያድ የኢትዮጵያ ኤምባሲ ጽህፈት ቤትና የአምባሳደሩ መኖሪያ ቅጽር እየተከናወነ ነበር። የዕለቱ የክብር እንግዳ አምባሳደር አሚን አብዱል ቃድር በንግግራቸው መሀል ከሳውዲ የውጭ ጉዳይ ሚኒስቴር መስሪያ ቤት የምህረት አዋጁን መራዘም የተመለከተ መልእክት እንደደረሰ ቸው አበሰሩ እንኳን ደስ አላችሁ ለማለት ፈልጋለሁ እነዚህ ሰዎች ከዚህ በኋላ አያራዝሙም አንድ ወር የመጨረሻ ነው ንጉሥ የፈቀደው በዚህ ድል ሁላችንም እንድንጠቀም አደራ ያላለው ዜናው መሄድ ፈልገው ቀን ላጠራቸው የተወሰኑ ኢትዮጵያውያን ፋታ የሰጠ ቢመስልም በሳውዲ የመጣውን ለመቀበል ለቆረጡት ግን ብዙም ለውጥ አያመጣም እኔ ቢራዘም ባይራዘም ስለማልገባ አገር ስለሌለኝ ብራዘም ለእኔ ምንም ጠቀሜታ የለውም። ላለመግባት ወስኛለሁ። ይሁንና እዚያው ከጽህፈት ቤቱ ጀርባ በሚገኙ አዳራሽ በርካታ ህጻናትና እናቶች በተጨናነቀ መልኩ ይገኛሉ። አብዛኞቹም የኢትዮጵያ አየር መንገድ የበረራ ትኬት የያዙ ናቸው። አየር መንገዱ በውሉ መሰረት የገባውን ግዳጅ ባለማሟላቱ ሳቢያ ላለፉት አስር ቀናት ከሳውዲ የአየር መንገድ ተርሚናል ጀምሮ በሆቴሎች በኮሚኒቲ ማህበርና በኢትዮጵያ ዓለም አቀፍ ትምህርት ቤት ቅጽር እነሱም ሆኑ ሻንጣዎቻቸው የተጠለሉ እንዲሁም በየሰው ቤት ጥገኝነት የጠየቁ ከ2500 በላይ ዜጎች አሁንም ቁም ስቅላቸውን እያዩ ነው። ስሜን አትጥቀስ ያለች አንዲት እናት ከነ ባሏና ከነ ህፃን ልጇ ማደሪያዋን የአዳራሹን መድረክ ካደረገች አስር ቀን ሞልቷታል። ለምንድ ነው እንደዚህ የሚሆነው? እንደኛ ኮ በነጻ አይደለም እንዲያስገቡን የጠየቅናቸው ያሉትን ብር ከፍለናቸው ነው። ከነ ባለቤቴ ከነ ልጅ ስንት ጊዜ ነው የዚህ እየተጉላለው ያለት? ከአንድ ሳምንት በላይ በሁለት ቀን አንዴ ወይ ደግሞ በሶስት ቀን አንዴ የሆነ ሰው ማይበላውን ደረቅ ነጭ ሩዝ እያመጡ እዚ የሆነ ንፍሮ ንፍሮ የሚል እዚ እየጣሉ ይሄዳሉ። ህጻን ልጅ ያንን ይበላል አይበላም። እኛ ራሱ ጠዋት ሳን በላ ምሳ ሳን በላ ኬን እራት ሰዓት ላይ ነው ያንን ራሱ የሚያመጡት ማለት ነው። እሱንም በነሱ ባጀት አይደለም የሚገዙት፣ አረብ ሰደቃ ሲሰጣቸው ነው እያመጡ እሱን የሚያከፋፍሉን። ምን ማለት ነው ይሄ? አንድ እስር ቤት ያለ ሳውዲ እስር ቤት ምንሆን ማለት ነው። እንደዚህ አይነት ችግር ላይ አይደርስብን በስነ ስራ ቁስር ቁርስ በልተን ምሳ በልተን ምንከኔ ይህን አልሳ እንጉላላ ልንሸኝ እንችላለን። አባትየው እንደሚለው ያሉበት ሁኔታ እንኳንስ ሕፃን ልጅ ለያዘ ይቅርና ለዋቂም ቢሆን አይመችም። ከዚህ በፊት እኔ ሁለት ጊዜ ነው ከዚህ የተሳፈርኮ በእስር ቤት ማለት ነው። ምሳ ታገኛለህ፣ ቁርስ ታገኛለህ፣ ሁሉ ነገር እንደ ልብ ታገኛለህ። በዛ ላይ በእነሱ አላሳብ ነው ከዚህ ወደ ገር ምልከው አንተ ብር ከፍለህ ከብረክለ እስር ቤት ማግባት በጣም አስቸጋሪ ነው። ከምንም በላይ የባለ ኮኮቦቹ አየር መንገዶች አባል የሆነው የኢትዮጵያ አየር መንገድ ኢትዮጵያውያን ደንበኞቹን የሚያስተናግድበት አግባብ የተለየበት ምክንያት ለሰሚውም ግራ ነው። የኢትዮጵያ አየር መንገድ ግን ለዜጋ ደንበኞቹ ምሬትና እንግልት ለጊዜው ጆሮ ያለው አይመስልም። ለጤናም ሆነ ለአደጋ መጋለጥ ዋስትና በሌለው ሁኔታ ደንበኞችን ማስቀመጥ በየትኛው የአየር መንገድ ሕግ ተቀባይነት እንደሚኖረው አይታወቅም። አቤት የሚሉበት ያጡ ዜጎች አሁንም የሰሚ ያለህ ይላሉ። በጣም የሆነ ተጎተናል ተጎተናል። እኛ መንግሥት የሌለን ህዝቦች አልሽ የበላዩና ካላምጡልን እና እናግረው ሲባል የሚመጣው ሁላ እያፌዘብን ነው እንጂ የሚሄደው ምንም መፍትሄ እያደረገልን አይደለም። ፈተናው የኢትዮጵያ አየር መንገድን ስም መጠበቅ ይሻላል ወይንስ የሀገርና የዜጎችን ሰብአዊ ክብር መጠበቅ ከሚሉት ላይ የሚወድቅ ነው። ስለ ሽሽብሩ ለዶቸቨለ ሪያድ